ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀመረ። ከስራው ባህሪ አንጻር አብዛኛው ጊዜዬን የማሳልፈው ከወንዶች ጋር ነው። እነርሱም ብዙ ሞራልና ድጋፍ ይለግሱኛል። በአንጻሩም ተስፋ አስቆራጭ ሰዎች አይጠፉም። ወይዘሮ ራሃዋ ናቸው። በምሽቱ በእሳቸው ዙሪያ ዘገባ አለን። አርሶ አደር ናቸው። ኤደን ገረሞ የምሽቱ መሰናዶ በመምራት ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ ዲጂታል እንዲሁም የስቱዲዮ ባለሙያዎች ጋር በመሆን የተለያዩ ጥንቅሮችን ይዘን ወደ እናንተ መተናል። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ተአስመራ ተወልደው ያደጉት እና ዛሬ የስድስት ልጆች እናት የሆኑት ወይዘሮ ራህዋ እዮብ ስራ ጾታ የለውም ይላሉ። በተለምዶ ለወንዶች ተብለው የሚተዉ የጉልበት ስራዎችን ሳይቀር በመከወን ስኬታማ የሆኑ እናት ናቸው። ብርሃነ በረሀ ዘገባለሁ። የአንዲት ሴትና የአምስት ወንዶች ልጆች እናት የሆኑት ወይዘሮ ራህዋ ዛሬ በቀላሉ የሚከውኗቸው ስራዎች መጀመሪያ ላይ በመጠኑ ይከብዷቸው እንደነበረ ያስታውሳሉ። በሂደት ግን እየለመዱት ስራውን መስመር እየያዘና እየተስተካከለ እንደመጣ ያስረዳሉ። ተሳን ሸዓተን ዘተባብዐካ እዩ አጆ ኃይሉ አጆ ከህብረተሰቡ በአጠቃላይና በአቅራቢያ ካሉ ሰዎች ብዙዎቹ አይዞሽ እያሉ ገንቢ አስተያየት ይሰጡኛል። ከስራው ባህሪ አንጻር አብዛኛው ጊዜን የማሳልፈው ከወንዶች ጋር ነው። እነርሱም ብዙ ሞራልና ድጋፍ ይለግሱኛል። በአንጻሩም ተስፋ አስቆራጭ ሰዎች አይጠፉም። ሆኖም ሞራል የሚሰጡኝ ስለሚበዙ ለአሉታዊ አስተያየት እምብዛም ግምት አልሰጠውም። ምርቶችን በወቅቱ ለገበያ ለማቅረብ የሚያጋጥም የማጓጓዣ እጥረትና የገበያ ከፍና ዝቅ ማለት በወይዘሮ ረሃዋ የስራ ውሎ ውስጥ የሚታዩ አዘቦታዊ ፈተናዎች ቢሆኑም እንደ ትልቅ እንቅፋት አላየውም ይላሉ። ችግሩ ለሁሉም ገበሬዎች የሚያጋጥም በመሆኑ አክብጃ ላይውም። እኔ ራዕይ ሰንቄ ስለምሰራ የሚያጋጥሙኝን ፈተናዎችና ተግዳሮቶች ተሻግሬ አንድ ቀን ከፍ ያለ ደረጃ ላይ እንደምደርስ ስለማምን በጊዜያዊ ችግር ብዙም አልደነግጥም። ወይዘሮ ራህዋ በጎሚስታነት የጀመሩትን ስራ በፍራፍሬ ማምረት በንብማነብና ማነብና በአሳ እርባታ እንደምን እያስፋፉት እንደመጡ ለጠየቅናቸው ሲያብራሩ ومساء مساعته هو حمي የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራ የሚያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው። ብዙውን ጊዜ ከንጋቱ 11 ሰዓት ተኩል ላይ የሚጀምረው የወይዘሮ ራህዋ ዕለታዊ የሥራ ውሎ እስከ ምሽት ይዘልቃል። በጾሮና ወዳለው እርሻቸው በሚያቀኑበት ጊዜ ደግሞ ከሌሊቱ 10 ሰዓት ማለው እየተነሱ እንደሚጓዙ ወይዘሮ ራህዋ ይናገራሉ። ወሚስታር ብሰአት ሆብ እንዳሐሞይ የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራ የሚያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው። የአሳና የንብ እርባታ እንዲሁም የፍራፍሬ እርሻ፣ የተለያዩ የስራ ዘርፎች እንደመሆናቸው መጠን እንደምን አስተሳስረው እንደሚሰሯቸው በመካከላቸውም ስላለው መመሳሰልና ልዩነት ወይዘሮ ረሃዋ ተከታዩን ብለዋል ሓገዝቲ ብዙሓት እዮም ዘለውካ ናይ ሕርሻ ተኮይኑ ሚኒስትር ሕርሻ ሕግዘካ እዩ ከጎኔ ሆነው የሚያግዙኝና የሚመክሩኝ ልዩ የልዩ ባለሙያዎች ስራዬን ያቀልሉልኛል። ሶስቱም የግብርና ዘርፎች የየራሳቸው አሰራር አላቸው። ለምሳሌ በጾረና የሚገኘው የብርቱካን የፓፓያና የጌሾ ማሳ መኮትኮትን፣ ውሃ ማጠጣትና የበሽታ ክትትልን ይጠይቃል። ይህም የነዳጅ አቅርቦትን ይጠይቃል። በሰገነይቲ የሚገኘው የንማነብ ደግሞ ንቦቹን መፈተሽ፣ ጤንነታቸውን መከታተል፣ አበባ ወዳለበት አካባቢ ማንቀሳቀስን ይሻል። በአስመራ ያለው የንጹህ ውሃ አሳ እርባታ ደግሞ ውሃውንና አካባቢውን ማጽዳትን ይሆናል። የአሳዎቹን ጤንነትን መከታተልንና መንከባከብንም ይፈልጋል። በተናጠል ሊታዩ የሚችሉ ቢሆንም ሁሉም በአንድ የግብርና ፕሮጀክት ውስጥ የተጠቃለሉ ናቸው። በእነዚህ አድካሚ የስራ ውሎች ውስጥ ስድስት ልጆቻቸውን የሚያሳድጉት ወይዘሮ ረህዋ እንደ እናት፣ እንደ ጓደኛና የሥራ ባልደረባ ከልጆቻቸው ጋር ጥልቅ ትስስርና ግንኙነት እንዳላቸው ይገልጻሉ። ለልጆቻቸው ለእያንዳንዳቸው የሥራ ድርሻና ኃላፊነት የሰጡት ወይዘሮ ረህባ በባለቤትነት ስሜት የሥራው አካል አድርጊያቸው አለሁ ይላሉ። ደቀይ ኩሉ ስራሕ ናይ ገዛ ስለ ዝኽእሉ ሁሉም ልጆች ምግብ ማብሰል፣ እንጀራ መጋገር፣ ቃና፣ ልብስ ማጠብ፣ ቤት ማጽዳት የመሳሰሉትን ራሳቸው እየተረዳዱ ቤት ውስጥ የቤት ስራውን አጠናቀው ይቆዩናል። በግብርና ስራውም በአቅማቸው ይሳተፋሉ። አስቤዛ የማቅረብ፣ ትምህርታቸውን የመከታተልና የመሳሰሉት ጉዳዮች ደግሞ የእኔ ኃላፊነት ነው። ስለዚህ የልጆቼ ድጋፍ እና እርዳታ ስራይን በአግባቡ እንድሰራ ከፍተኛ እገዛ አለው። የረሃባ ሁለተኛ ልጅ የሆነው እሰይ ሳሙኤልም የቤተሰቡ አባላት ከእናታቸው ጋር ስላላቸው ትስስርና የስራ ግንኙነት ተከታዩን ያስረዳል ከም ኣደን ውድን ዘይኮነስ ከም መሓዙት ኣብ ገዛ ተሰማሚዕና ተረዳዲእና ከምኡ ኢና ንኸይድ ማለት እዩ ብዝያዳ ኣብ ስራሕ ዘለና ርክብ ከዓ ማለት እዩ ኣዴና ነቲ ዘለዎ እቲ ስራሕ ንኹላትና ሓደታይ ዝበሃል ሂባትና ማለት እዩ ንሕናስ ንኽንትስእ ሓፍ ንክንብል ማለት እዩ ቦታ ሂባትና ማለት እዩ እቲ ምዕባይ ሓወ ክገብሮ ዝክእል እተኮይኑ ንዑ ትነግሮ ማለት እዩ ከም ወላድን ወድን ዘይኮነ ከም መሻርክቲ ኢና ኣብ ገዛና ኩላትና ኣብቲ ውሽጣዊ ኣብ ገዛና ኹን ኣብ ስራሕና ኹን ኩላትና ተሓጋጊዝና ኢና ንሓልፎ ዝኾነ ነገር ማለት እዩ ወይዘሮ ረህዋ በቀጣይ ረኣያቸውን የማሳካት ብርቱ ተነሳሽነት እንዳላቸው ያመለክታሉ የፍራፍሬ ምርቱን በሰፊ ሄክታር ላይ ማልማት ቀዳሚው ነው የንማነብና፣ የአሳ እርባታውን የማስፋፋትና የማሳደግ ዓላማና ዕቅድም አላቸው። እኒህ ተስፋዎቼ በትልቁ እንደሚለውጡኝ በልብ በሙሉነት አምኜ ሌትተቀን እየተጋሁ ነኝ ይላሉ ወይዘሮ ራህዋ። ለአሜሪካ ድምፅ ራዲዮ ብርሃነ በርኸ፣ አስመራ። መንግስት ከቅርብ ጊዜያት ወዲህ በኪነ ጥበብ ባለሙያዎችና የጥበብ ስራዎች ላይ ወከባና እስር እየፈጸመ ነው ሲል የኢትዮጵያ ሰብዓዊ መብቶች ተሟጋቾች ማዕከል በቅርቡ አስታውቋል። አስማማው እዬ ነው ዘገባ አለው። በኢትዮጵያ ከቅርብ ጊዜያት ወዲህ የበረታ እንደመጣ የተገለጸው ፖለቲካዊ ጫና ካረፈባቸው መስኮች ውስጥ ኪነ ጥበብና ሙያተኞቹ እንደሚገኙበት የሰብአዊ መብቶች ተሟጋጅ ተቋማት ይገልጻሉ። ይህን አስመልክቶ መግለጫ ካወጡት ተቋማት መካከል የሆነው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ፖለቲካዊ ሽሙጥ ጣላቸው የተባሉ ቲያትሮች እንዳይታዩ መታገዳቸውንና ባለሙያዎችም ስለመታሰራቸው ለአሜሪካ ድምፅ ተናግረዋል። ቀደም ሲል ገጣሚ እና ደራሲ በላይ በቀለ ወያ በጣም በሰላ ብዕሮቹ ይታወቃል። እንደዚሁ ታስሮ እስካሁን በእስር ላይ ነው ያለው ከዛ በኋላም ደግሞ የያዩ ፈንገስ የሚባለው በመድረክ ስሙ በለቲካ የሚለው የመድረክ ስራ ተከልክሏል በመንግስት አካላት። በቅርብ ጊዜ ደግሞ ሁለት የመድረክ የባለሙያዎች የኪነጥበብ ባለሙያዎች እደት በህብረት የሚል ስራ የሰሩ የመጠቅ ስራ ያዘጋጁ ሰዎች እንደዚሁ በእስር ላይ ነው የሚገኙት። ከሌሎች የኪነ ጥበብ ባለሙያዎቹን በተለያየ መንገድ ሀሳባቸውን በመግለጻቸው የተነሳ ዛቻ፣ ማስፈራሪያ፣ እስር ሲገጥማቸው አይተናል። ይህንን ደግሞ ተከታትለን ከጠበቆቻቸው፣ ከቤተሰቦቻቸው ያሉበትን ሁኔታ መረጃ ለማግኘት ሞክረናል። የኢትዮጵያ ሰብዓዊ መብቶች ኮሚሽንም የዜጎችን እስር በተመለከተ በሚያወጣቸው መግለጫዎችም ከታሰሩት መካከል ጥበብ ባለሙያዎችም እንደሚገኙበት አመላክቷል። በበርካታ የድርሰት ስራዎቻቸው የሚታወቁት ዶክተር እንዳለ ጌታ ከበደ ማዕቀብና እስረኞቹ የተሰኙ በኢትዮጵያ ኪነ ጥበብ ታሪክ ላይ ያተኮሩ መጽሐፍትን ለአንባቢያን አብቅተዋል። ኢትዮጵያ ባለፈችባቸው የፈተና ጊዜያት ውስጥ ሀገር እንዲጸና፣ ዳር ድንበር እንዲከበር፣ ማህበረሰባዊ ለውጥም እንዲመጣ ኪነ ጥበብ ከፍተኛ አስተዋጽኦ ማበርከቱን ደራሲው ዶክተር እንዳለ ይናገራሉ። በዘመናቱ መካከል ኪነ ጥበብ የገጠማት ፈተናም የበረታ እንደነበረ መጽሐፎቻቸውን አጣቅሶ ያነሳሉም። በእኔ መረዳት፣ በኔ ንባብ የኢትዮጵያ ኪነ ጥበብ በተለያዩ ዘመናት ለተለያዩ አገልግሎት ሲውል ቆይቷል። በተለይ በኔ በተሰማራበት የስነ ጽሁፍ ዘርፍ ስነ ጽሁፋችን በብዙ መንገድ ሲዘመርለት፣ ሲዘመትበት፣ ሲፎከርበት፣ ሲፎከርለት የቆየ ጥበብ ነው ከፋሲስ ጣሊያን ወረራ በፊት የነበሩ ህሳናት ወይም ስንፈትሽ ትውልዱ የተማረው ክፍል ጥቂት ነበረ። ጥቂትም ሆኖ ሀሳቦቹን በጽሁፍ የመግለጽ ችሎታ የነበረው ነው። በፊታውራሪ ተክለ ሃዋርያት ተክለ ማርያምና አፈወርቅ ገብረ ኢየሱስን ገብረ ሕይወት ባይከዳኝም መጥቀስ ይቻላል። እነዚህ ሰዎች ይህች ሀገር ምን ሊደረግላት ይገባል የሚል የለውጥ አቀንቃኝ ወይም እንደ ዶክተር ዮናስ አድማሱ ያሉ ምሁራን እንደሚሏቸው ትሁታን ፋና አብሪዎች ፋና አብሪ ለፌና ነበራቸው። ከዛ በኋላ ግን ፋሽ ጣሊያን ጦርነት ሲመጣ እነ የታይ ንጉሴ ያገኘውም ግዳ ደግሞ ስነ ጽሁፍ፣ ሀገር ስትወረር እግርህን ለጠጠር ደረትህን ለጦር ካላለ ብዕር፣ ለነፃነት ዋጋ ካልከፈለ፣ ለአርበኞች ካልወገነ፣ ለፍትህ ጥብቅና ካልቆመ ምን ዋጋ አለው በሚል በሚጽፏቸው ድርሰቶች በሚከይኗቸው የኪነት ስራዎች በደንብ መሰራት ጀመረ። ቆይና ደግሞ በነ ብርሃኑ ዘሪሁን ጊዜ በነ በሌሎች በመሰሎቻቸው ማህበራዊ ህይወታችን የሚገለጽበት፣ በኋላ ደግሞ አብዮት መቀስቀሳ ሆነ አብዮት ጠሪ ሆነ ማለት ነው። ዮሐንስ አድማሱ፣ በአሉ ግርማ፣ ዳኛቸው፣ ሌሎችም በምናየበት ጊዜ ድርሰቶቻቸው የነበረው ስርዓት ልክ እንዳልሆነ የሚጠቁሙ የንጉሳዊ ሳዊ ስርዓቱ ሊያርማቸው ሊያቀናቸው ሊያርቃቸው የሚገቡ ድክመቶች ላይ ተተኮረ። ከዛ ኢህአዴግ ከገባ በኋላ ደግሞ ያለውን ሲታይ ይሄ ሙስናው መብዛት እጃቤር ሲመምጣ ስናን ሲሆን ማህበራዊ ህይወት ላይ ያተኮሩ ሆኑ ማለት ነው እና በ- በጣም በወፍ በበልቅኝ ሲታይ የኢትዮጵያ ስነ ጽሁፍ በየዘመኑ በየዘመኑ ለሚነሱ ጥያቄዎች መልስ ይሆናሉ ተብሎ ለታመነባቸው ጩኸቶች ግልጽ ሆነው ሲያሸበሽቡ የቆዩ ዘማሪያም ይመስለኛል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ በቅድሚያ ካነጋግሯቸው የህብረተሰብ ክፍሎች መካከል የኪነ ጥበብ ባለሙያዎች ይገኙበታል። በወቅቱም ለሙያው ከፍ ያለ ፍቅር እንዳላቸው ሲገልጹ ይሰሙ የነበሩት ጠቅላይ ሚኒስትሩ በተደጋጋሚም የጥበብ ስራዎች በሚቀርቡባቸው ቦታዎችም ታድመዋል። በቀደሙት ዘመናትም መሪዎች ወደ ስልጣን በመጡበት ወቅት ከሙያው ጋር እንደሚወዳጁ የሚገልጹት ዶክተር እንዳለጌታም ይህ ግን በቆይታ ሙያውን የፖለቲካ ተጽዕኖ ሰለባ ከመሆን እንዳልታደገው ያስረዳሉ። በየዘመኑ ለምሳሌ አስራ ዘጠኝ ስልሳ ስድስት ስልሳ ሰባት ጋዜጦች ላይ ጻፉ የነበሩ ነገሮች ሲታይ እንዴት አይነት ነፃነት ነበራቸው ጋዜጠኞቹ የኪነጥበብ ሰዎቹ እንድትል ያደረግሃል። በሚዘፍኑት በሚጽፉት፣ ለምን ይህን ተናገራችሁን የሚል የለም። ታፍናችሁ ነበር ታፍራችሁ ነበር ተፈታችኋል። ታፍናችሁ ነበር ይኸው ተገልጦላቸዋል። ሀሳባችሁን ግለጹ የሚሉ ነበሩ። ልክ ስልጣን ላይ ሲወጣ ግን አመት የማይቆይ ማን ነው እንደዚህ ያለው? ያሱት አሳዱች ይባላል። ስለዚህ ከያኔም አንድ ከያኔ በታሰረ ቁጥር እልፍ አላኩ ነው የሚበረግገው። ጎመን በጤና የሚለው የት እንደገባ ያላወቅኩት ሰው ብዙ ላይ እያንዣበበ እንዴት ነው እንደዚህ ማረገው? ማዕቃቸው ሁሉ እየተሰወሩብኝ የሚል ስሜት ይፈጥርበታል። በእኛ ሀገር ሁሉ ጊዜ መሪዎች ስልጣን ላይ ሲወጡ የኪነ ጥበቡ ሰው ከኋላ ከፊት ከጎን ሆኖ እንዲያሸረግድ፣ እንዲያሸበሽብ፣ እንዲያጨበጭብ፣ ውዳሴ እንዲያጎር ይጠሩታል። ግን አላምጠው የሚሰፉት ማስቲካ ነው የሚሆነው። በየዘመኑ በአፄ ኃይለ ሥላሴ ዘመንም ብትል በጓድ መንግስቱ ኃይለማርያም ዘመንም ብትል በአቶ መለስ ዜናዊ ዘመንም ኃይለማርያም ደሳለኝ በዶክተር አብይ አህመድ ያሉ ሂደቶችን በሙሉ በምንከታተልበት ዘመን ጊዜ ለስርዓቱ የተመቸው ሰው ነው ና ተብሎ ሲጠራ የሚታየው። የኢትዮጵያ ሰብአዊ መብቶች ኮሚሽን ግንቦት ሀያ ቀን ሁለት ሺ አስራ ስድስት ዓመተ ምህረት ባወጣው ሪፖርት ገጣሚ በላይ በቀለውያ ከ ከዘጠኝ ወራት በላይ በስር ላይ እንደሚገኝ ገልጿል። እብደት በብረት የተባለው የመድረክ ቲያትር ተዋናይ አማኑኤል ሀብታሙና አዘጋጁ ዳግማዊ አመለወርቅ ፈይሳም በቅርቡ ከታሰሩት መካከል ናቸው። የአሜሪካ ድምፅም፣ ታግዷል በተባሉ ቲያትሮች ላይ ተሳትፎ ያላቸውን ጨምሮ ሌሎች የኪነ ጥበብ ባለሙያዎችም መታሰራቸውን ከቤተሰቦቻቸው አረጋግጧል። ሆኖም ቤተሰቦቻቸው በጉዳዩ ላይ ቃለመጠይቅ ለመስጠት ፈቃደኛ ባለመሆናቸው አስተያየታቸውን ማካተት ሳይቻል ቀርቷል። የኢትዮጵያ ሰብአዊ መብቶች ተሟጋሾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም እንዲህ አይነት ስሮች ሀሳብን በነጻነት መግለጽን በማዳከም ሀገርን ይጎዳሉ ይላሉ። እንዲህ አይነት በኪነ ጥበብ ባለሙያዎችም ላይ ሁን በጋዜጠኛዎች ሀሳብን በመግለጽ ነጻነት ዙሪያ የሚደረጉ ጫናዎች ብዙ ጊዜ የሚፈጥሯቸው አደጋዎች አንደኛ ባለሙያዎቹ የሚመጣውን አደጋ በመፍራት ወደ ሰልፍ ሴንሰርሺፕ የሚሉት ራስን መቆጣጠር፣ መገደብ፣ በነጻነት መጻፍ፣ መናገር በሙዚቃም በስዕልም ማውጣት የሚፈልጓቸውን ሀሳቦች እንዲቀድሉ እና ማህበረሰቡ ሙሉ መረጃ በአንድ ጉዳይ ላይ እንዳያገኝ ያደርጋል። ሁለተኛ የኪነ ጥበብ ስራው ማህበራዊ፣ ፖለቲካዊ በሆኑ ጉዳዮች ላይ እንዳያተኩር እና ሁልጊዜ መንግስትንም ማንንም የማይነቁ እንዲሁ የመዝናኛ ነገሮች ላይ ብቻ እንዳያተኩር ያደርጋል። ያ ደግሞ የኪነ ጥበብ ዘርፉ ማህበረሰብን በማስተማር የማህበረሰብን አስተሳሰብ በመቀየር በማንቃት ሊጫወት የሚችለው ሁሉ ሚና እንዳይጫወት ያደርጋል። አንዱ ችግር ይሄ ነው። ሁለተኛው ችግር ደግሞ እንዲያሉ ማዕቀቦች ምህዳሩ እየጠበበ እየጠበበ የሚመጣ ከሆነ አዳዲስ ወጣቶችም እነዚህ ነገሮች እያዩ መስኩን እንዲፈሩት፣ በነጻነት ገብተው አዳዲስ የፈጠራ ስራዎችን ይዘው ወጥተው ሀሳባቸውን እንዳያካፍሉ ስጋት ይፈጥራል። ይሄ እንግዲህ እነዚህ ሁለቱ ነገሮች ከመብት ጥሰትነቱ ባለፈ ማለት ነውና እንዲያሉ ልምምዶች እየቆዩ ሲመጡ በመንግስት ባለስልጣናት በኩል ወደ ሰፊ ሲሆኑ እንደዚህ ያሉ ሁኔታዎች የሚነሱ ነገሮችን ጆሮቸውን ሰጥተው ከማድመጥ መሻሻል ያለበትን ነገር ከማሻሻል ይልቅ እንዲ ያሉ ድምጾች እንዲታፈኑ ያደርጋል። ደራሲ ዶክተር እንዳለጌታ ከበደም በአሁኑ ወቅት በሙያው ላይ የደረስ ያለው ቀጥተኛና ስልታዊ ጫና እየተባባሰ መምጣቱን ይጠቁማሉ። እንግዲህ የበዓሉ ግርማን የአቤ ጎበኛን ታሪክ ሳነብ የቆየው ሰው ስነ ጽሁፍ የተከፈለለትን ዋጋ የማውቅ ሰው በጻፉ ጽሁፈት ምክንያት የተንገላቱ፣ የተሰደዱ፣ የተገደሉ ሰዎች እንዳሉ የገባኝ ሰው አሁን እየሆነ ያለውን ነገር ሳልናገር ብቀን የገዛ ነርሰ የትን ይቀኛለች። ስለዚህ እኔ ጓደኞች ፕሮግራም ያዘጋጃሉ። ፕሮግራሞች ሲታጣሱ፣ ሲሰራጩ የነበሩ ፕሮግራሞች ሁለት ሰዓት ሲቀራቸው የፍቃድ ወረቀት ካላመጣ ሲባል ምን ሲባል ይሄ መተቸት የሚያስፈረግቀው መታቻች የሚያስበለግገው ማለት ማን እንደሆነ ያላወቀው ሰው ድንጋት ብድግ አድርጎ ሊወስዱ ይችላል ማለት ነው። ምንም ጥርጥር የለውም። ይህን ምን ራሱ በመጠላለፉ ሊመጣ የሚችለውን ነገር ሁሉ ገምታለሁ። በነፃነት የሚነገርበት በነፃነት የሚሰበክበት ነው ለማለት ያስቸግራል በነፃነት ቸቸቸ የምትሰነዝርበት ነው ለማለት ያስቸግራል ምክንያቱም የምናውቃቸው መጽሐፍ ታዘዋሪዎች ለምን ይህን መጽሐፍ አዞራቸው ተብለው ታስረው የነበረበት ጊዜ አለ ለምን መጽሐፍ የሚሰጣቸው ተብለ ታሰር ያሉበት ጊዜ አለ ስረኞች የሚል መጽሐፍ የሚናገረው ይሄ ነው ስለዚህ በጣም ሀሳብን በሀሳብ የተከለከለ ነገር ሁሉ ልክ ነው የሚል አቋም ባይኖረኝም የተፈቀደ ነገር ሁሉ እውነት ነው የሚል እምነት ባይኖረኝም ግን በራሱ የሚተማመን ስርዓት ሰዎች ሀሳባቸውን እንዲገልጹ ይለቃቸዋል። የመብቶች ተሟጋች ማዕከሉ ዋና ዳይሬክተር አቶ ያሬድ ኃይለማርያም መንግስት የታገዱ የኪነ ጥበብ ስራዎችን ወደ መድረክ በመመለስና የታሰሩትን ባለሙያዎች በመፍታት ሙያው ለሀገራዊ ለውጥ ሚናውን መጫወት እንዲቀጥል ማድረግ ይገባል ሲሉም ጠይቀዋል። መንግስት አንደኛ፣ እነዚህ የታሰሩ ባለሙያዎች አስቸኳይ እንዲለቃቸው የግድ የሚያስከስሳቸው የወንጀል ጉዳይ አስፈጽመዋል ከተባለ እንኳን በአግባቡ ፍርድ ቤት ቀርበው ትክክለኛ ክስ ቀርቦባቸው ፍትህ እንዲያገኙ። ከዛ ውጭ ግን የተከለከሉ መድረኮች ተከፍቶ ምህዳሩም ተከፍቶ ሰዎች በነጻነት ሀሳባቸውን እንዲያ ከፍሉ እንዲያንጸባርቁ በህገ መንግስቱ መንግስት የተጣለበትን ግዴታ በማክበር በተቃራኒ እንደውም ጥበቃ፣ እንክብካቤ፣ አመቺ ሁኔታ ማበረታታት ነው ያለበትና በዚህ መስጠታት ተላለበት ብለን እናምናለን። ኪነ ጥበብን የሚወክሉ ልዩ ልዩ የሙያ ማህበራት መኖራቸውን የሚገልጹ ዶክተር እንዳለጌታ ደግሞ መፍትሄው የሙያ ማህበራቱን ማጠናከር ነው ይላሉ። መንግስትም በሙያዊ መተቸት ሂሳዊ ባህል ሊያዳብር እንደሚገባ አክሉ የሚመክሩት ዶክተር እንዳለ ነገ የተሻለ እንደሚሆንም ተስፋ ያደርጋሉ። አሁን ማህበራት አሉ። ኪነ ጥበብ ማህበራት ግን ጥርስ የሌላቸው አንበሶች ናቸው። አይጮሁም። ለምን እንደዚህ ሊሆን ቻለ? ዝም ማለት እኮ የለባቸውም ስንላቸው እውነት እኮ ነው አይሉ እና የት ነው ያሉት? የሙያ ማህበራት ማለት ለሙያው ካልታደጉት የሙያው ሰው ሲገፋ፣ ሲከፋ፣ ሲበደል፣ ሲሰደድ የት ነው ያለህ ካላሉት ምንድን ነው የሚደረገው? ሰለጠነ ማህበረሰብ ቢኖር የሰለጠነ ስርዓት ቢኖረን ሀሳብን በነፃነት የመግለጽ መብት የሚከበርበት በደንብ የሚከበርበት ሀገር ቢኖረን የነገ ኢትዮጵያ እኮ ነው፣ ዛሬ ላይ ሆነ ልናሳይ የሚገባው። ፋሽ ጣሊያን ኢትዮጵያ ከወረሩ ቀደም ብሎ እኮ ጉዳይ የገባቸው ሰዎች አረ፣ እንዲ እንዲ እንዲ ተሰምተዋል ሲሉ ንጉሰ ነገስቱ አሉባልታ እየሰማችሁ ሲሉ ቆይተው ነው ድንገት ከታሽ ያሉባቸው። ስለዚህ ከያኒ ኪመጠቡ ሰው እየሆን ያለውን ብቻ ሳይሆን ሊሆን የሚችለው ሁሉ የመገመት የመረዳት ተሰጦ ሁሉ አለው፣ ስሎት አለው። ሁሉም ነው ማለት አይደለም፣ ግን ያንን መሸነፍ ያስፈልጋል። ካልተተቸህ እንዴት ነው ድክመት የምታውቀው? ፀሐፊ በጣም መተቸት አለበት። የጎደለውም እንዲነገረው ይገባል። ስርዓቱም በጣም መተቸት አለበት። የጎደለው እንዲያውቀው ይገባል። ማህበረሰብም ወደ የትኛው ከፍታ ወይ ደግሞ ዝቅታ እያስኮለኮለ እንደሆነ ሊነገረው ይገባል። ኪነ ጥበብን የዜጎች ሀሳብ በነጻነት የመግለጽ መብት አካል አድርጎ የሚቆጥረው የኢትዮጵያ ሰብአዊ መብቶች ኮሚሽን ከ2014 ዓ ምት ጀምሮ በየአመቱ የፊልም አውደ ትርኢት ወይም ፌስቲቫል ያዘጋጃል። ይህም የሰብአዊ መብቶች ጉዳዮች በኪነ ጥበብ ስራዎች ውስጥ ትኩረት አግኝተው በስፋት እንዲዳሰሱ በማድረግ የሰብአዊ መብቶች መከበር ባህል የሆኑባት ኢትዮጵያን ለማየት የወጠነው ነርይ ለማሳካት እንደሚያስችለው ኮሚሽኑ አመልክቷል። የአሜሪካ ድምፅ በዚህ ጉዳይ ላይ የመንግስት ምላሽ ለማ ለማካተት የሚመለከተውን የባህልና ስፖርት ሚኒስቴር ኃላፊዎችን የጠየቀ ሲሆን የታሰሩ አርቲስቶች ስለታሰሩበት ምክንያት በግልጽ የደረሰን መረጃ ባለመኖሩና ቲያትሮችም የታገዱበት ምክንያት ባለመታወቁ በማጣራት ላይ እንገኛለን ሲሉ አጭር የጽሑፍ ምላሽ ብቻ ሰጥተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። በሚከታዩ ዘገባ ደግሞ ቴክኖሎጂ ነው። ዘጋቢያችን ማዲበልስ የሰው ሰራሽ አስተውሎት ኩባንያዎች የስራቸውን ምንጭ እንዲገልጹ በሕግ ሊገደዱ ነው ይለናል። ወደ ዘገባው ነው አስከትለን የምናልፈው። አርቲስት ካርላ ኦርቲዝ የፊልምና የቴሌቪዥን ኢንዱስትሪ ትዕይንቶችና ገጸ ባህሪያቶችን ዲዛይን ታደርጋለች። ለብላክ ፓንተር የሰራኋቸው አንዳንዶቹ ነገሮች እነዚሁ ና በክህሎቷ እንዲሁም ለየት ባለ ዘየዋ በደንበኞች የምትፈለገው ካርላ የሰው ሰራሽ አስተውሎት ሰራተኞች የእሷን የጥበብ ስራዎች በመውሰድ እንደሚለማመዱና ና እንደሚያስመስሉ ስታውቅ ደንግጣለች። ትልቅ ውሸት ነው ምክንያቱም አሁን ቢሊዮን ዶላሮችን የሚያወጣና ከኛ ገበያ ጋር የሚወዳደር የአንድ ሌሊት ኢንዱስትሪ ነው። እጅግ ብዙ የሰው ሰራሽ አስተውሎት ስርዓቶች በርካታ ከኢንተርኔት ላይ የተሰባሰቡ ምስሎችና ጽሁፎች ላይ ከቅጂ መብት ባለቤቶች ፍቃድና እውቅና ውጪ ለልምምድ ይውላሉ። ካርላ ከብዙ የፈጠራና የቅጂ መብት ባለቤቶች ጋር በመሆን እነዚህን የሰው ሰራሽ አስተውሎት ኩባንያዎች በህግ በመሟገት ላይ ትገኛለች። በአንጻሩም እነዚህ ሞግቶች እየተካሄዱ ሳለ የዩናይትድ ስቴትስ ምክር ቤት የዳኝነት ኮሚቴ የሰው ሰራሽ አስተውሎት ኩባንያዎች የሚጠቀሟቸውን ስራዎች የይዘት ምንጮች እንዲገልጹ ለማስገደድ ረቂቅ እያየ ነው። ይህ ህግ የፈጠራ ባለሙያዎች ካሳ እንዲያገኙ የሚረዳው የመጀመሪያ እርምጃ ተደርጎም ይታያል። በአውሮፓ ህብረት ውስጥ ከሚቀርቡት ሀሳቦች ጋር በሚመሳሰል መልኩ የኔ ሰነድ የኩባንያዎች ግልጽነት እንዲኖር የሰው ሰራሽ አስተውሎት ስርዓቶችን ለማሰልጠን የቅጅ መብት የተጠበቁ ሥራዎችን ማጠቃለያ እንዲገልጹ የሚጠይቅና የፈጠራ ባለሙያዎች የባለቤትነት መብት እንዲኖራቸውና የማካካሻ ተጠቃሚዎች እንዲሆኑ የሚያደርግ ነው። ህጉ የሰው ሰራሽ አስተውሎት ስልጠና እንዲኖር ፈቃድ ለማግኘት በሚሟገቱ የፈጠራ ኢንዱስትሪ ቡድኖችና ማህበራት ዘንድ ታዋቂ ነው። የስታንፈርድ ዩኒቨርሲቲ የህግ ፕሮፌሰር ማርክ ሌምሌይ በሙግት ላይ ያሉ ሁለት የሰው ሰራሽ አስተውሎት ኩባንያዎችን ጉዳይ የወከሉ ባለሙያ ናቸው። ለአብነት እኔ የምወክለውን የተረጋጋ የሰው ሰራሽ አስተውሎት እንውሰድ። ሁለት ቢሊዮን የሚሆኑ ምስሎችን በላዩን ለትርፍ ያልተቋቋመ ዳታ ቤዝ ተቀምጦ ሰዎች ይለማመዳሉ። መላው ኩባንያው ራሱ ሁለት ቢሊዮን ዶላር ነው የሚያወጣው። ግማሹን ገንዘብ ከመላው ኩባንያው ላይ ወስደን ለአርቲስቶችና መሰሎቻቸው ለልምምድ ለቀረቡባቸው ግለሰቦች እንስጥ ብንል እንኳን እያንዳንዱ ሰው አምሳ ሳንቲም ብቻ ነው የሚያገኘው። መረጃን ይፋ የማድረግ ህጉ ከካሳ ክፍያ በዘለለ አስፈላጊ ነው የሚሉት ደግሞ የቴክኖሎጂ ህግ መምህሩ ጀምስ ግሪምልማን ናቸው። እንደሚመስለኝ የሰው ሰራሽ አስተውሎትን እድገት ለማልማት ለመዝገባ አያያዝ የበለጠ ጥንቃቄ ቢደረግ ጥሩ ይመስለኛል። የትኞቹ የመረጃ ስብስቦች ጥቅም ላይ እንደሚውሉ ከየት እንደመጡ ማን ትክክለኛነቱንና ጥራቱን እየመረመረ እንደሚገኝ በማወቅ በኢንዱስትሪ ውስጥ ከፍተኛ የጥራት ደረጃዎችን ያላቸውን ስራዎች ይፋ ለማድረግ ይረዳል። ከሰው ሰራሽ አስተውሎት የህግና የሥነ ምግባር ጉዳዮች ጋር በተያያዘ ብዙ ክሶች እየመጡ እንዳሉት ሁሉ ሰዎች እንዴትና መቼ ካሳ ማግኘት እንደሚገባቸው የመሰረት ስራ በመሰራት ላይ ይገኛል። ለማዲበልስ ዘገባ አያደን ገረመው ከዋሽንግተን ዲሲ። የመጨረሻው ዘገባችን የአፍሪካን ግብርና ይመለከታል። የኮኮዋ ምርት መናኸሪያ በነበረው የካሜሩን ደቡብ ምዕራብ ክልል ለገበያ የሚውል በቂ ምርት አልተገኘም። የምርቱ ማነስ መንስኤ እንደ አውሮፓውያኑ አቆጣጠር ከ2017 አንስተው እንግሊዝኛ ተናጋሪ በሆኑት የሰሜንና ምዕራብ እንዲሁም ደግሞ ደቡብ ምዕራብ የሀገሪቱ ግዛቶች ውስጥ ጦርነት በመቀጠሉ የተነሳ ነው ይላል። ተከታዩ ዘገባ በዚህ ዙሪያ ያተኩራል። ቲፉ ቪክቶሪያና ቤተሰቧ ላለፉት አምስት ዓመታት በካሜሮን ደቡብ ምዕራብ ግዛቷ ዋና ከተማ ቡያ ተጠልለው ይገኛሉ። ከቡያ 25 ኪሎ ሜትሮች ርቀት ላይ በምትገኘው ሙዮካ የኮካዋ አምራች ገበሬ የነበረችው ቲፉ ከግብርና ስራዋ በምታገኘው ምርት አምስት አባላት ያለውን ቤተሰቧን ታስተዳድር ነበር። ይሁንና የእርሻ ማስዋንና መኖሪያ ቤቷን ያወደመውን በአካባቢው የተቀሰቀሰውን ግጭት ተከትሎም ቤተሰቧን ይዛ አንጻራዊ መረጋጋት ወዳላት ቡያ ተሰደደች። የኮኮዋ ዋጋ በእጅጉ በመጨመሩ ታዲያ በደረሰባት ኪሳራ ክፉኛ ያዘነችው ቲፉ የቀድሞ ሕይወቴን መልሼ ባገኝ ስትል አጥብቃ ትመኛለች። ይህ ሁኔታ ሲጀመር ህይወቴ ላጣ የምችልበት ሁኔታ ሊፈጠር ነበር። አሁን ይኸው እንዲህ ባለው ሁኔታ ውስጥ ተስፋ ቆርጭ ይገኛለሁ። ወደዚያ ልመለስ በማልችልበት ሁኔታ ውስጥ አይምሮዬን ማሳረፍ አልቻልኩም። ምክንያቱ ይሄ ነው። ስለ ዋጋው ሰማለሁ። ሆኖም አይምሮዬን በዋጋ ጉዳይ ማጨናነቅ አልፈልግም። ወደዚያ መመለስም ሆነ መልሼ የእርሻ ቦታዬን ማግኘት በማልችልበት ሁኔታ ውስጥ በከንቱ ስለ እርሱ ማሰብ አልፈልግም። በቃ እንዲሁ በውስጤ እያንባው እቀመጣለሁ። ከቅርብ ጊዜ ወዲህ የኮከዋ ዋጋ በከፍተኛ ደረጃ እየጨመረ በመምጣቱም አንዳንድ አርሶ አደሮች ጥሯቸው ወደ ሄዱት የእርሻ ማሳዎች በፍጥነት መመለስ ይዘዋል። ሴኪስ እንዬህ የኮከዋ ዋጋ ከዚህም የበለጠ ሊጨምር ይችላል በሚል ተስፋ በደቡብ ምዕራብ ሙንዶኒ መንደር የሚገኘውን የእርሻ ማሳውን ለማበጃጀት እና አዲስም ለማቋቋም ውጥን ይዟል። ዋጋ ዝቅተኛነት እና በኬሚካል ዋጋ ማሻቀብ ነ ለግብዓት የማውለው ወጪ እና የማገኘው ምርት እኩል እንዳልሆነ ስረዳ አንዳንዶቹን የእርሻ ቦታዎች ለመተው ተገድጃለሁ። ኪሳራ ላይ ነበርኩ። ካለፈው ዓመት አንስቶ የምርት ዋጋ በፍጥነት እየጨመረ ሲመጣ ግን ወደ እርሻ ቦታዎቹ ተመልሼ የምችለውን ሁሉ ማድረግ ጀመርኩ። በደቡብ ምዕራብ ካሜሮን እየተካሄደ ባለው ጦርነት የተነሳ በርካታ ገበሬዎች ወደ ሌሎች አካባቢዎች ሸሽተው ሄደዋል። በዚህም የተነሳ ቀድሞ 43 በመቶ ያህሉን ኮኮዋ ያመርት የነበረውና ትልቁ የሀገሪቱ የኮኮዋ አምራች የነበረው ግዛት ዛሬ ያን ያህል መጠን ያለው ምርት አያመርትም። ይሁንና ንግድ በካሜሮን ቢዝነስ ኢን ካሜሮን የተባለው በኢንተርኔት አማካኝነት ዜና የሚያሰራጭ ቡድን እንደዘገበው እንደ አውሮፓውያን ዘመን አቆጣጠር በ2022ና 23 መካከል ባለው ጊዜ ካሜሮን የኮኮዋ ምርቷ በ11 ነጥብ 2 በመቶ ቀንሷል። ለዚህም በከፊል ምክንያቱ በደቡብ ምዕራብ ግዛቷ ያለው የጸጥታ ጉዳይ ነው። በተመሳሳይም የካሜሮን ብሔራዊ የኮኮዋና የቡና ምርቶች ምክር ቤት እንዳመለከተው ከ500 ሺህ በላይ የሚሆነው ዜጋዋ ከኮካዋ ምርት በሚገኝ ገቢ የሚተዳደር ነው። ቀደም ሲል አንድ ኪሎ ኮካዋ በአንድ የአሜሪካ ዶላር ይሸጥ ነበረ። ዛሬ ታዲያ ዘጠኝ ዶላር ያወጣል። ይህም የመካከለኛው አፍሪካዊቱ አገር ከአሁን ቀደም ካየች ሁሉ የመጨረሻው ከፍተኛ ዋጋ ነው ተብሏል። የካሜሮን መንግሥት በበኩሉ አምራቾች ከኮካዋ ምርት የሚያገኙትን ገንዘብ የሚያወጡበትን መንገድ አስመልክቶ ለአካባቢው ገበሬዎች ምክር መለገስ ይዟል። ኢንክሪዝ ኢን ኮኮ ፕራይስ፣ የኮኮዋ ምርት ዋጋ ያሳየው ጭማሪ የኑሮ ውድነትን በአምራች ገበሬዎች ሕይወት ላይ ከፈጠረው ጫና ጋር እንደማይመጣጠን ደርሰንበታል። ሰዎች ገንዘብ ሊያገኙ ብዙ ሚስቶች ሊያገቡ፣ መጠጥ መጠጣትና መስከር ሊጀምሩ ይችላሉ። ለእርሻ ስራቸው በሚያስፈልጓቸው ነገሮች ላይ ግን ያንን ያህል ገንዘብ ወጪ ሲያደርጉ አይታዩም። ይህም ከሚያዋዥቀው የኮኮዋ ዋጋ ጋር ተያይዞ ወደፊት ኑሯቸው የማይሻሻልበትን ሁኔታ ሊከስት ይችላል። ስለዚህ የኮከዋ አምራች የህብረት ሥራ ማኅበራት ጋር በመሥራት ለገበሬዎች የኑሮ ዋስትና የሚውል ተዘዋዋሪ ወይም ተቀማጭ ገንዘብ ማደራጀት በሚችሉበት መንገድ ልንረዳቸው እንፈልጋለን። አሁን የኮከዋ ምርት ዋጋው ጥሩ ስለሆነም ጸረ ተባይ ኬሚካሎችን፣ ማዳበሪያና የእርሻ መሣሪያዎችን በጅምላ የምንገዛበት ምን ያህል ገንዘብ ለይተን ተጨማጭ ማድረግ እንችላለን። የተከበራችሁ አድማጭ ተመልካቾቻችን፣ የዕለቱ መሰናዶ ዝላይ የተጠናቀቀ የደንገረሞ ሳስተናግዳችሁ ቆይቻለሁ። ብርሃን ኃይሉን መሰናዶን በማቀናበር አብራን ነበረች። ሰላም ጤናስጥልን እናደሩ።